በአሸባሪነትና በአገር ክህደት ተከሰው የተፈረደባቸው የአንድነት ፓርቲ ከፍተኛ አመራር አቶ አንዷለም አራጌና አቶ ናትናኤል መኮንን እንዲሁም ጋዜጠኛ እስክንድር ነጋን ጨምሮ ሌሎችም አምስት ተከሳሾች የሌሎችም የአምስት ተከሳሾች የይግባኝ ውሳኔ ዛሬም ለሌላ ጊዜ ተቀጥሯል። ጠቅላይ ፍርድ ቤቱ አሁንም ተጨማሪ ጊዜ እንደሚያስፈልገው የገለጸ ሲሆን ከተከሳሽ ጠበቆች አንዱ የእስረኞችን አያያዝ በተመለከተ አቤቱታ እንዳላቸው ለፍርድ ቤቱ ገልጸዋል። መለስካቸው አመሃ ተጨማሪ አለው። የፌዴራል ጠቅላይ ፍርድ ቤት ዛሬ እንደተሰየመ ያስቀደመው ጉዳይ የአንድነት ለዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ በነበሩት በአቶ አንዷለም አራጌ የክስ መዝገብ ተፈርዶባቸው ያቀረቡትን ይግባኝ ነበረ። ፍርድ ቤቱ ሁሉንም ይግባኝ ባዮች በየስማቸው እየጠራ ካቀረበ በኋላ ዛሬም ቢሆን ጉዳያቸውን በዝርዝር አይቶ እንዳልጨረሰና ተጨማሪ ጊዜ እንደሚያስፈልገው ገልጾ ለአምስተኛ ጊዜ ተለዋጅ ቀጠሮ ሰጥቷል። በዚህም መሰረት ይግባኝ ባዮቹ ለሚያዝያ 24 ቀን 2005 ዓመተ ምህረት እንዲቀርቡ ትእዛዝ ሰጥቷል። ከተከሳሽ ጠበቆች አንዱ አቶ አበበ ጉታ የእስረኞችን አያያዝ በተመለከተ አቤቱታ እንዳላቸው ለፍርድ ቤቱ አስታውቀዋል። ይሁንና ፍርድ ቤቱ አቤቱታቸውን በቃል ከማቅረባቸው በፊት አስቆሟቸው፣ ያላቸውን አቤቱታ በጽሁፍ በጽህፈት ቤት በኩል እንዲያቀርቡ አዟቸዋል። አቃቤ ሕግ ጥቅምት 30 ቀን 204 ዓ.ም 24 ሰዎችን በአሸባሪነትና በአገር ክህደት ወንጀል በፌዴራል ከፍተኛ ፍርድ ቤት ክስ መስርቶባቸው ከ8 ዓመት እስከ ዕድሜ ልክ የሚደርስ ስርዓት ቅጣት አስፈርዶባቸዋል። ከእነዚህም መካከል ፍርድ ቤት ቀርበውና ተከራክረው የተፈረደባቸው ይግባኝ የጠየቁትም ስምንት ብቻ ናቸው። እነሱም አቶ አንዷለም አራጌ የአንድነት የዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ፣ አቶ ናትናኤል መኮንን የአንድነት የዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል፣ አቶ ዮሐንስ ተረፈ ሻምበል የሸዋ ሲሆን ዓለም፣ አቶ ክንፈ ሚካኤል ደበበ የመላው ኢትዮጵያ ዴሞክራሲያዊ ፓርቲ ወይንም መኢዴፓ አባል፣ አቶ ምትኩ ዳምጤ፣ አቶ እስክንድር ነጋ እውቅ ጋዜጠኛና አሳታሚ፣ አቶ አንዷ ዓለም አያሌው ቀድሞ የህዝብ ተወካዮች ምክር ቤት አባል የነበሩ ናቸው። ፍርድ ቤት ሳይቀቡ በሌሉበት የተፈረደባቸው 12 ሲሆኑ ከእነዚህም መካከል በኢትዮጵያ ፓርላማ በአሸባሪነት የተፈረጀው የግንቦት ሰባት መስራቾች ናቸው የሚባሉት አቶ አንዳርጋቸው ጽጌና ዶክተር ብርሃኑ ነጋ እንዲሁም ጋዜጠኛ አበበ ገላው ይገኙበታል። የቀድሞ አዲስ ነገር የተሰኘችው ጋዜጣ ማኔጂንግ ኤዲተር አብይ ትክለ ማርያምና ዋና አዘጋጁ መስፍን ነጋሽም ከተፈረደባቸው ተከሳሾች መካከል ይገኛሉ። አራቱ ተከሳሾች ነፃ የወጡ መሆናቸውም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God Abba.